the voice of america. gunna, <laughs> christmas, have yourself a merry little christmas. let your heart be light. from now on, your trouble will be. ገና ነው ኢትዮጵያ ውስጥ እንደሚባለው የፈረንጅ ገና። በብዙ ሀገሮች ውስጥ ለገና በዓል ለክሪስማስ፣ የገና ዛፍ ያችን ልዩ የተገለበጠ ዋንጫ ቅርጽ ያላትን የጥድ ዛፍ ማቆም፣ ማሸብረቅ የተለመደ ነው። ዩናይትድ ስቴትስ ውስጥ በየዓመቱ ለገና ከ25 እስከ 30 ሚሊዮን የሚደርስ የገና ዛፍ ይሸጣል። ገናም ያልፍና ታዲያ ከዚያ ዛፍ የበዛው ተጠራርጎ ከሚጣል ቆሻሻ ይጣፋል። የተወሰነው ግን ጥቅም ላይ እንዲውል ይደረጋል። ለጓሮ እርሻ ማዳበሪያ፣ ለመንገድ ዳርና ዳር ተክሎች እግር ማለስለሻ፣ በዝናብ ውሃ መታጠብን መከላከያ እንዲሆን ይፈጫል። የተወሰነው ደግሞ ለአሶች ሰው ሠራሽ ምቾት ለመስጠት በሐይቆችና በባሕር ዳርቻዎች ላይና በውሃውም ውስጥ እንዲቀመጡ ይደረጋል። የተመረጡት ዛፎች ግን ሃቢታት የሚባለው ግብረ ሰናይ ድርጅት ለሚቀልሳቸው ቤቶች ግንባታ ግብአትነት እንደሚውሉ ባልደረባዬ ፌዝ ላፒዱስ ጽፋለች። በኒውዮርኩ ሮኬፌለር ማዕከል የምትቆመው ዛፍ ላለፉት ሰማንያ አምስት ዓመታት የገናን ምስራች ስታውጅና በየዓመቱ ስታበራ ኖራለች። በርግጥ በየዓመቱ ሌላ ዛፍ ነች። የዘንድሮዋ ዛፍ 1200 ኪሎ ግራም ክብደት ያላት፣ ቁመቷ 23 ሜትር የሆነ ዕድሜዋ ወደ 80 ዓመት የሚጠጋ ናት። ዝርያዋ የኖርዌይ ስፕሩስ ነው የሚባለው። የበቀለችና ያደገችው በፔንሲልቬንያዋ ስቴት ኮሌጅ ነበር ከዚያም ለኒውዮርክ ተበረከተች። ስለዚህ ታላቅ ኃላፊነት ባለፈው ህዳር ሰላሳ የተቆረጠች ጊዜ ለሌላ የበዓል ልማድም መታጨቷ እንደነበረ ግልጽ ነበር። የገና ጣጣዋን ስትጨርስ ወደ ቁርጥራጭነት ትላክና የሃቢታት ፎር ሂውማኒቲ ቤቶች አካል ትሆናለች። የበዓሉን ፌሽታ ለማድመቅና ለማብዛት ግብረሰናዩ ቡድንም አቅማቸው እምብዛም ለማያፈራግጥ ሰዎች ለአቅማቸው ተመጣጣኝ የሆኑ ቤቶችን የመገንባቱንና የማድረሱን ሥራ ዜና ይናገርለታል። ያለፈችው የገና ዛፍ የሰጠቻቸው ልዩ ማህተም የተቀረጸባቸው ሳንቃዎች ቆማበት ከነበረው የሮክፌለር ማዕከል አደባባይ ወንዙን ይዞ ሰማንያ ኪሎ ሜትር ርቀት ላይ ኒውበር ኒውዮርክ ላይ ሀቢታት እየሠራቸው ላሉ ቤቶች ተልኮ ነበር። የተረከቡት የቡድኑ የኒውበር ተጠሪ ኬቲ ኮሊንስ በጣም ደስተኛ ናቸው። ሲደርሱ ሳይ በጣም ደስ ይለኛል። ማህተሙን ማየቱ ያስደስተኛል። እንዲህ አይነቱን ደስታ የሚፈጥረው የዚያች ዛፍ አካል መሆኑን ማወቁ ራሱ ምንኛ የሚያስደስት ነው! ከጥድ ዛፎች የሚወጣው እንጨት ብዙ አንጓዎችና ጉጦች ያሉት በመሆኑ አቅመቢስ ነው። ክብደት የማይችል ተሰባሪ ነገር ነው። በመሆኑም የሀቢታት በጎ ፈቃደኞች ያንን እንጨት የሚጠቀሙበት የወለል መገጣጠሚያዎችን ለማሳኪያነትና የውስጥ ግድግዳዎችን ለማስዋቢያነት ወይም ለማልበስ መሆኑን የሀቢታት የሥራ ቦታ አስተባባሪ ጆሽ ዛሎጋ ይናገራሉ። የዛፉን ግዙፍ ግንድ ተረክበናል። ያንን የምንጠቀምበት ግን ቤቱን ራሱን ለመገንባት ሳይሆን በትናንሽ ቆራርጠን እያሳካል ነው የቤቶቹ ሥራ እንዳለቀ አብዛኛው እንጨት ግድግዳና ጣሪያዎች ውስጥ ይገባል እንጨቱ እዚያ እንዳለ ግን ባለቤቶቹ ያውቃሉ ቬሬዲያና ቬሬስ ከቤት ገዢዎች አንዷ ናቸው አልተጣለም ለቤቴ ጉዳይ ውሏል እኮ ያ ዕውቀት ታዲያ የበዓሉ ስሜት እንደ ሞቀ እንዲኖር ያደርገዋል እስኪ አሁን ደግሞ ከዚህ የክሪስማስ ዝማሬዎች ቅንብር ጋር ላቆያችሁ ገና ሽብርቅርቁ ገና ብልጭልጩ ገና ብርዳሙ ገና ካብታሙ በስጦታ የታጀበው በዝማሬ የደመቀው ገና ወጉ ብዙ ነው ለሂስፓኒኮች፣ ለላቲን አሜሪካ ሀገሮች ሰዎች የዘጠኝ ቀናት ክብረ በዓል ነው። ላስ ፖሳዳስ ይሉታል። ወላዲታ አምላክና ጮኛዋ ዮሴፍ ለነፍሰ ጡሪቱ ድንግል መገላገያ ስፍራ ሲያስሱ ከላይ እታች ይሉ የነበሩባቸው ትሰዓቱ ማዕልት። የላስ ፖሳዳስ የስፓኝ ስያሜ ትርጉሙ ማረፊያ ማደሪያ እንደማለት ነው። ይህ የበዓል ሳምንት በየዓመቱ ከታሕሳስ ሰባት እስከ ታሕሳስ ዐሥራ አምስት ምሽት የሚዘልቅ ነው። እናም ድንግል በግርግም አማኑኤልን ተገላገለች። በቃሉ መሠረት መድኃኒዓለሙን ኢየሱስ ተወለደ። ሎስ አንጀለስ ከተማ ውስጥ ኦልቬራ ጎዳና የከተማይቱ የሂስፓኒክ ዝርያ ሰዎች መጤውም ሆነ የቆየው ማዕከል ነው። አርቱሮ ናየራ፣ ሚስቱ ሮዛሪዮና ሙሉ ቤተሰብ ወደዚህ ሰፈር ገብተው ሰፊውን የሂስፓኒክ ማኅበረሰብ ተቀላቅለዋል። እስቴሞስ ኮንቴንቶስ ሴሌብራንዶ በዚህ የማኅበረሰባችን ክብረ በዓል ላይ በመገኘታችን በጣም ደስተኞች ነን። ይህ በዓል ለእኛ ለላቲኖችና በተለይ ደግሞ ለካቶሊኮች የተለየ ክብር ነው። ማሪያ ቤሩሜን ከኩባ ስትመጣ ሕፃን ልጅ ሆና ነው። ላስፖሳዳስን ስታይ ግን የዘንድሮው የመጀመሪያ እንደሆነ ነው የምትናገረው። ስንት ዓመት ሙሉ ለመምጣት ስፈልግ ኖር ያለው በዚህ ዓመት ግን ፌስቡክ ላይ አንድ ማስታወቂያ አየሁና እንዴት እዚህ መገኘት እንደምችል አወቅኩ። በፊሊፒኖ ማኅበረሰብ ውስጥም የበዓሉ ዝግጅት ሞቅ ብሏል። የሎስ አንጀለስ ፊሊፒኖ ቤተ ክርስቲያን የባለቤቷን ልደት በጸጋ ለመቀበል ሰሞኑን ሸብረብ ስትል ነው የከረመችው። ከቤተሰቤ ጋር ለማክበር እንዴት የከበረ ቀን ነው ትላለች። ከፊሊፒንስ በቅርብ ወደ አሜሪካ የመጣችው ሄለን ካውር ፊሊፒንስ በዓለም እጅግ ያሸበረቀች በእውኑ ገና ገና የምትል ገናም ሀገር ትመስለኛለች ሰብአ ሰገል የተከተሏት ብሩህና አንጸባራቂ ኮከብ ፊሊፒንስ ውስጥና በሎስ አንጀለስም እጅግ የተወደደች የበዓል ምልክት ነች ብላለች። ኤሊኦቢሎ ከቀርከሃም ይሁን ከእንጨት በተሠራ መቃን አመቱን ሙሉ የከቧትና በቀለማ ቀለም ያሸበረቀ የላስቲክ ሽፋን ያለብሷታል። በሎስ አንጀለስ ታሪካዊዎቹ ፊሊፒንና የኮሪያ አብያተ ክርስቲያን በገና ብልጭልጭ እንዳሸበረቁ ነው። የግሪክ ኦርቶዶክስ ካቴድራሉ ካህን መምሬ ጆን ባካስም ለራሳቸው ገና እየተጠበቡ እየተጣደፉ ነው። እርሳቸው ኦርቶዶክስ ናቸው። የእርሳቸው ገና ዝግጅት እስከ ፊታችን ታኅሣሥ 28 ይቀጥላል። በማግስቱ ገና ነውና ከፊታቸውም ደግሞ ጥምቀት አለላቸው። ገና የተለየ በዓል ነው፣ ገና መንፈሳዊ ነው እያሉ ለከበቧቸው ምዕመናን ይናገራሉ። ልክ ከርሳቸውን እንደ ቀደመው እንደ መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ሲል እንደ ነበረ በዚህ በራቀ ስፍራ ከሁለት ሺህ ዓመታት በፊት የሆነውን የክርስቶስን መወለድ እንደምናከብር ለእኛ ለኦርቶዶክሶች ዋነኛው ቁልፍ የክርስቶስ በየልቦናችን በየልባችን ገበታ የመወለዱ ምስጢር ነው። በኢትዮጵያ፣ በግሪክ፣ በሂስፓኒክና በፊሊፒኖ በኮሪያና ሌላውም ክርስቲያን ማኅበረሰብና ሰፈሮች ውስጥ ገና ደምቆ ሲሰነብት ደምቆ ሲከበር። ከየባህሉም ከየጓዳው ይዞ የመጣውን አደባባይ ሲያወጣ እግረ መንገዱንም ለህብረተሰቡ ጸጋን፣ ለቤተሰብ ሙቀትና መተሳሰብን፣ ላጡና ለራቁም አለኝታን ይዘራል። ዘ ሬድ ኖዝድ ሬንዲርም በዓለሙ ሞልቶአል። ተስፋን ፈንጠዝያን፣ ስጦታና ፍቅርን በዓለሙ ሁሉ ይዘራል። የኪነ ጥበቡ ዓለም ሰዎች ናቸው ይህንን የሚሉ ልገና ጊዜና ቀልባቸው Come on, bass. Rudolph the Red-Nosed Reindeer had a very shiny nose, and if you ever saw him, you would even say it glows. Come on, drums. All of the other reindeers. Rudolph joining any reindeer dear games, then one body Christmas tea, Santa came today. Rudolph of a way ክሪስማስ ሜሪ ጄ ብላይጅ ለመጪው የገናና የአዲስ ዓመት በዓላት የገና በረከቷን ይዛ ብቅ ብላለች እ ሜሪ ክሪስማስ የማርያምና የክርስቶስ በዓል ንግሥ ክብር ዐሥራ ሁለት የፖፕ አነቃቂ የሙዚቃ ወይም የዝማሬ ዘይን የተከተሉ የገና መዝሙሮችን የያዘ አልበሟ ነው። ይህ የምትሰሙት ጃዚ ይሉታል። ቀልብን ነጠቅ የሚያደርግ ቃና ጣል የተደረገበት ሩዶልፍ ዘ ሬድ ኖዝድ ሬንዲር። ሩዶልፍ የአጋዘኑ ስም ነው፣ ባለብዙ ቀንዱ አጋዘን። መቼም ክረምት ነው እና ሩዶልፍ አፍንጫው ቀልቷል። ቆፈኑ ምንም ያቀላል። ሩዶልፍ የገና አባት ሳንታ ክላውዝ የገና ስጦታቸውን ሸክፈውና በጋሪያቸው ጭነው ይጋልቡታል። በዚህ አዲስ ስብስባ ውስጥ የበዓል ስር ሰደድ ዘዬ ነው የሚሰማው። ሜሪ ጄ ግን እንዲያው ዝም ብላ አትቀባጥርም። የሙዚቃውን ቤት ለመምታት ያህል ብቻም አይደለም ለላላላላላ የምትለው ደግሞም የምታርፍበት ወይም ቅላጼዋ የሚነሳበት ቤት የምትመታበት ወይም ዝም ብላም ለማንጎራጎር ብቻ አይደለም ለለለለለለላ የምትለው እስኪ ከባርብራ ስትራይስሃንድ ጋር የተጫወተችውን የጣምራ ጣዕመ ዜማ ያዳምጡ ትንሿን ጥሩምባ ትራምፔቷን የሚጫወተው ክሪስ ቧቲ ነው ምኞትህን ከኮከቧ ጋር ስታደርግ ዌን ዩ ዊሽ ፖኔ ስታር The power to make a wish come true. የጁዌል የመጀመሪያው የዜማ መድብል አልበም የወጣው የዛሬ አሥራ አራት ዓመት ነበር፣ በአውሮፓውያኑ የዘመን አቆጣጠር በ1999 ዓ ም እስከ ዛሬ ታዲያ ከአንድ ሚሊየን በላይ ቅጂ ተሽጧል። አሁን ታዲያ አዲስ አልበም ይዛ ተመልሳለች። ሌት ኢት ስኖው በረዶው ይውረድ ይላል መጠሪያው። በረዶ እንዲያው ይሄ ጥሬው በረዶ ሳይሆን ያ ቀላሉ የነተበው የበረዶ ብናኝ ለማለት ነው። ወርዶም አገሩን መሬቱን እንደ ጥጥ ባዘቶ የሚሸፍ ነው። Doesn't show. As long. ይህኛው ማልበሟ የመጀመሪያውን ዐይነት አይነት መንፈስ ወዝና ቃና ያለው ነው። በዚህ በአዲሱ ስብስብ ውስጥ ሁለት አዳዲስ የተሰሩ ዘፈኖች መዝሙሮች አሉበት። ሲልቨር ቤልስ የብር ቃጭሎችና በበረዶ መንሸራተቻ መቅዘፍ ስሌይ ራይድ፣ አንድ ሁለቴ ድምፃቸውን የሚለዋወጡ ቃናዎች፣ ቪንስ ጊል በኤሌክትሪክ ጊታሩ የሚደባልቀው የሀገረሰብ ሮክ ዘዬ በዋይት ክሪስማስ ውስጥ ይሰማል። ነጩ ገና ይህች አነስተኛ ዝማሬ ጆኤል ከምትጠብቋት ጥቂት ከፍ ባለ ሁኔታ ስትገዝፍ ታገኟታላችሁ። ጆኒ ማቲስ ከእይታችንና ከጆሮአችን ሰወር ካለ ጥቂት ጊዜ ሰነባብቶ ነበር። ከአዳዲስ ድርሰቶች ጋር ለማለት ነው። ዘንድሮ ተመለሰ። ሰንዲንግ ዩ ኤ ሊድል ክሪስማስ ከትንሽ የገና መልካም ምኞት መልእክት ጋር የሰባ ስምንት ዓመቱ አንጎራጓሪ በዚህ በአዲስ ሥራው ውስጥ በርከት ያሉ ልዩ እንግዶችን አካቷል። ሱዛን ቦይል፣ ቢሊ ጆ፣ ግሎሪያ ስቴፈን። ሰንዲንግ ዩ ኤ ሊትል ክሪስትማስ ለጆኒ ማቲስ አዲስ ሪከርድ ሰብሮለታል። በቢልቦርዱ ሰንጠረዥ ላይ ሲሰፍር ሃምሳኛው የማቲስ ሥራ መሆኑ ነው። እዚህ ደረጃ ላይ የደረሱት እኮ ከዚህ ሁሉ የዓለም ዝማሬ ሌሎች አምስቱ ብቻ ናቸው። ኤልተን ጆን፣ ባርብራ ስትራይሳንድ፣ ኔል ዳያመንድ፣ ኤልቪስ ፕሪስሊ እና ማኒሎ። ታላቅ ስኬት ነው ለጆኒ ማቲስ። Grass, a blanket, some mistletoe, confetti snow, an angel to put on a tree. Santa Claus in crayon to make you smile today while you're so far away. I'm sending you a little Christmas, wrapped up with love. A little peace, a little light to remind you of how I'm waiting for you, praying for you. I wanted you to see. So I'm sending you a little Christmas. Some gingerbread, candy cane Sake I made with your name I filled it with your favorite things Always to say I love you Like kisses through the air Hoping you'll see that I'm there. So I'm sending you a little Christmas wrapped up with love. A little peace, a little light to remind you of. You. I wanted you to see and send you a little Christmas till you come home. Come into these arms of mine. Up with love, a little peace, a little light to remind you of how I'm waiting for you, praying for you. I wanted you to see, I'm sending you a little Christmas till you come home. የኬሊ ክላርክሰን በቀይ እየተጠቀለለ ራፕት ኢን ሬድ አልበም ብሉ ክሪስማስ ሰማያዊ ገናና፣ ራን ራን ሩዶልፍ ቸበለው ሩዶልፍ እንዲሁም ፕሊስ ካም ሆም ፎር ክሪስማስ እባክህ ለገና እቤትና የሚሉትን ከመሳሰሉ ነባር የባዕል ቅላጼዎችና ቃናዎች ጋር የተቀላቀሉ የሙዚቃው አወራረዶችን አዝሏል። ኬሊ የሀገረ ሰብ ዝማሬ ኮከብ ከሆነው ሮኒዳን ጋር የተጫወተችው ፍቅሬ ውጪው ይበርዳል ቤቢ ኢትስ ኮልድ አውትሳይድ በድንቅነቱ ተነስቶላታል። ከዚያ የበለጠውና ከፍ ብሎ የተነሳው ድንቅ ጣዕመ ዜማ ግን ሳይለንት ናይት ጸጥ ያለው ሌሊት የኬሊ ራፕዲን ሬድ አልበም የመጨረሻው ዝማሬ ወይም ትራክ ነው። በሳይለንት ናይት ውስጥ የኬሊ የባሏ እናት ሬባ ማኪንታየር፣ እንዲሁም ትሪሻ ይርዉድ ከኬሊ ጋር አብረው ይዘፍናሉ። ሳይለንት ናይት የሚያልቀውም በሌሊቱ ሰማይ እጅግ ደማቅ ከሆኑት ከከዋክብት አንዱን አብረው እየጠሩ ነው a cappella Huh? Yeah. हम गन्ना मेरे क्रिसमस